ከሚያስተምርበት የአምቦ ዩኒቨርሲቲ ወሊሶ ካምፓስ ቅዳሜ መስከረም 21 ቀን 2009 ዓ ም ተወስዶ የታሰረው ስዩም ተሾመ በአስቸኳይ እንዲፈታ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጂ አስታውቋል። ጽዮን ግርማ የምስራቅ አፍሪቃ ተወካይ ሙረቲ ሙቲጋን ስለ ሁኔታው አነጋግራ ተከታዩን ዘገባ አጠናቅራለች። መምህርና የድረገጽ ጸሐፊ ስዩም ተሾመ በአሁኑ ወቅት የት እንደሚገኝ ማወቅ እንዳልተቻለ ዓለም አቀፉ የጋዜጠኞች የደህንነት ተሟጋች ድርጅት ሲፒጄ አስታውቋል። የምስራቅ አፍሪካ ተወካይ ሙረቲ ሙቲጋ ስዩም ተሾመ በአሁኑ ሰዓት በኢንተርኔት አምደኝነቱ እየታወቀ የመጣና ኢትዮ ቲንክታንክ በተባለ ድረገጽ ላይ ሀሳቡን በድፍረት እየገለጸ የነበረ ምሁር ነበር ይላሉ። he comments very often in, on both local and international media. He has been quoted by many newspapers and radio stations around the world. And most recently, we know that he... Siyum Tashoma, lahagar ustanna ala alamak af yabzuhan magganan astayet bamastatumita wakal. በተለያዩ ዓለም አቀፍ ጋዜጦችና ራዲዮዎች ላይም የሚሰጣቸው አስተያየቶች ተጠቃሽ ናቸው። የቅርብ ጊዜውን ብናይ እንኳ በሪዮ ኦሊምፒክ ላይ ባለብር ሜዳሊያው ሯጭ ፈይሳ ሌሊሳ ያሳየውን የተቃውሞ እርምጃ አስመልክቶ ለኒውዮርክ ታይምስ ጋዜጣ አስተያየቱን ሰጥቷል። የስዩም መታሰር የደህንነት ተሟጋች ድርጅቱን እንደሚያሳስበው የገለጹት ሙረቲም ቲጋ ስዩም የሚያስተምርበት ዩኒቨርስቲ ከሚገኘው መኖሪያ ቤቱ መወሰዱን መረጃ እንዳላቸው ተናግረዋል። ፖሊስ ከቤቱ ሲወስደው ኮምፒውተሩንም ጭምር ወስዶበታል። አሁን ስዩም የት እንዳለ አናውቅም። ሆኖም ያለበት ሁኔታ ያሳስበናል። ስዩም ሐሳቡን ከመግለጽ ውጭ የፈጸመው ወንጀል ስለሌለ የኢትዮጵያ መንግሥት ያለምንም ቅድመ ሁኔታ እንዲፈታ እንጠይቃለን። ሙረቲ ከስዩም መታሰር በተጨማሪ በኢትዮጵያ ያለው የመናገርና ሐሳብን በነጻነት የመግለጽ እጦት እንደሚያሳስባቸው ተናግረዋል። ካለፉት ስድስት ዓመታት ጀምሮ የብዙሃን መገናኛና ሐሳብን በነፃነት የመግለጽ ምህዳር ሙሉ በሙሉ ተዘግቷል። ይህ ክፍተት እየተሞላ የሚገኘው ግለሰብ ጸሐፊዎች በየዌብሳይቱ ላይ በሚሰጧቸው መረጃዎችና በሚያሰፍሯቸው ሐሳቦች ነው። ሙረት ያክለው የኢትዮጵያ መንግስት ሀሳባቸውን በነጻነት ለሚገልጹ ዋስትና ሊሰጥ ይገባል ካሉ በኋላ ሀሳብን በነጻነት የመግለጽ ነጻነት ሰዎች እርስ በርሳቸው በነጻነት ሀሳብ እንዲለዋወጡ ይረዳቸዋል። ብዙሀን መገናኛ በፍጹም በጠላትነት ሊታይ አይገባውም። ብዙሀን መገናኛ በህዝቡና በመንግስት በኩል አገናኝ ድልድይ በመሆን ትልቅ ጠቀሜታ እንዳለው ገልጸዋል መምህሩና ጦማሪው ስዩም ተሾመን በተመለከተ አሁን በምን ሁኔታ ላይ እንደሚገኝ መረጃን ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በተጨማሪም በዚህ ጉዳይ ላይ የመንግስትን ምላሽ ለማግኘት የፌዴራል መንግስት ኮሚኒኬሽን ጽፈት ቤት ህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ጋር በተደጋጋሚ ደውለን ስልካቸው ባለመነሳቱ ምላሻቸውን ለማካተት ሳንችል ቀርተናል። ጥረታችንን እንቀጥላለን። የደህንነት ተሟጋች ድርጅቱ መምህሩና ጦማሪውን አስመልክቶ ባወጣው መግለጫ ኢትዮጵያ ጋዜጠኞችን በማሰር ከአፍሪካ በሶስተኛ ደረጃ ላይ እንደምትገኝ የ2015 ሪፖርቱን ጠቅሶ አስፍሯል። በርካታ ጸሐፊያንን በጸረ ሽብር ህጉ ተከሰው በእስር ቤት ይገኛሉም ብሏል። ከነዚህ ውስጥም 18 ዓመት ተፈርዶበት ከታሰረ አምስት ዓመታትን ያስቆጠረው ጋዜጠኛ እስክንድር ነጋን ጠቅሷል።